The voice of America. Yeah. Yeah, America the በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 27፣ 2013 ዓ.ም ዝግጅታችን ጀመረ። በነ ዶክተር ደብረጽዮን ገብረ ሚካኤል የክስ መዝገብ ከተመለከቱት ስልሳ ሁለት ተጠርጣሪዎች መካከል አስራ ዘጠኙ ክሳቸው በጽሁፍ እንደ ደረሳቸው ታወቀ። ለከፍተኛው ፍርድ ቤት ክሱን ለሚያይ ከፍተኛ ነ ለጣለ ሉ ለሚወስን ፍርድ ቤት የሚቀርብ ማስረጃ በውክልና የሚሰማ ዳኛ ከፍተኛው ፍርድ ቤት አካል ተደርጎ ነው የሚታየው ና ተመልሶ ዘንድ ይታይ ተደርገዋል። የተከሳች ጠበቆች አስተባባሪ አቶ ሀብቶም አሰፋ ናቸው። በፌዴራል ጠቅላይ አቃቢ ህግ የተደራጁና የድንበር ተሻጋሪ ወንጀል ጉዳዮች ምክትል ዲሬክተር አቶ የሲያድ ተስፋይም ምላሽ አላቸው። አሁን እኮ ክሱ ቀርቦ ያለው የፌዴራል ከፍተኛ ፍርድ ቤት፣ ቀድሞ ክርክር እየተደረገ ያለው ስለ አጓያየት ስለ ቀዳሚ ምርመራ ክርክር እየተደረገ የነበረው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው። ስለዚህ ፌዴራል የመጀመሪያ ደረጃ ፍርድ ቤት የነበሩት ዳኛ አሁን የፌዴራል ከፍተኛ ፍርድ ቤት አልመጡም። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞን እስከ አርባ አሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታየ ነኝ። አርቲስት ሀጫሉ ሁንዴሳን በመግደል በዋና ወንጀል አድራጊነት የጥፋተኝነት ውሳኔ የተላለፈበት አንደኛ ተከሳሽ ጥላሁን ያሚ በእድሜ ልክ ጽኑ እስራት፣ ሁለተኛው ተከሳሽ ከበደ ገመቹ የ18 ዓመት ጽኑ እስራት፣ እንዲሁም ሶስተኛ ተከሳሽ አብዲ አለማየሁ በስድስት ወር እስራት እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ውሳኔ ሰጥቷል። ገልሞ ዳዊት ዝርዝሩን ይዘዋል። ዛሬ ማክሰኞ ሐምሌ 27 2013 ዓ ም ቀደም ባሉ ችሎት ጥፋተኛ ባላቸው ተከሳሾች ላይ የፍርድ ውሳኔ ለመስጠት የተሰየመው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ የሽብርእና ህገ መንግስታዊ ጉዳዮች ችሎት የፌዴራል ጠቅላይ አቃቢ ህግ በተከሳሾቹ ላይ ቀደም ብሎ ያቀረባቸውን የቅጣት ማክበጃ በመቀበል የፍርድ ውሳኔውን አሳልፈዋል አቃቤ ህግ ለቅጣት ማክበጃነት በሰጠው ምክንያት አቶ ጥላሁን ያሚ ከህወሓትና መንግስት ኦነግ ሸኔ እያለ ከሚጠራቸው ታጣቂዎች ተልእኮ በመቀበል ግድያ ለመፈፀም ማቀዱ፣ ተልእኮውን የሰጡት ታዋቂ ሰዎችን በመግደልና ሀገሪቱን በማሸበር መንግስትን በኃይል ከስልጣን ለመጣል አቅደው እንደነበር ገልጸዋል። በተለይ አንደኛ ተከሳሽ ጥላሁን ያሚ ግድያውን እንዲፈጽም ካደረጉት አካላት 1500 የኢትዮጵያ ብር መቀበሉን እንዲሁም ወደፊት የእርሱንና የቤተሰቦችን ት የሚቀይር ጠቀም ያለ ገንዘብ እንደሚሰጠው ቃል እንደተገባለት ተከሳሹ በሰጠው ቃል ማመኑን አቃቤ ሕግ አስረድቷል። በተጨማሪም ተከሳሹም የራሱ የሆነ የጦር መሳሪያ እያለው ሟቹን አርቲስት በሁለተኛ ተከሳሽ ከበደ የገመቹ መሳሪያ ተኩሶ መግደሉን ማረጋገጡን፣ ሁለተኛ ተከሳሽም በምኖርበት አካባቢ መልካም ጸባይ የሌለው እንደሆነ፣ ድርጊቱንም ከፈጸመ በኋላ ለመሰወር መሞከሩ ለህግ ተገዢ ያለመሆኑን ያሳያል ሲል አቃቤ ሕግ በቅጣት ማክበጃነት አስተያየት ላይ አስፍረዋል። በመጨረሻም ፍርድ ቤቱ ባስተላለፈው የፍርድ ውሳኔ አንደኛ ተከሳሽ ጥላውን ያሚ ባልቻ በእድሜ ልክ ጽኑ ስራ ሲቀጣ ሁለተኛ ተከሳሽ ከበደ ገመቹ መገርሳም በ18 ዓመት ጽኑ እስራት እንዲቀጣ ፍርደዋል። ሶስተኛ ተከሳሽ አብዲ አለማየሁ በዳኔም የወንጀል ድርጊቱን ከተመለከተ በኋላ ለሕግ ባለማሳወቁ አንድ ሺ ብር ወይም የስድስት ወር ቀላል እስራት ወስኖለታል። ሆኖም ተከሳሹ ከስድስት ወር በላይ በማረሚያ ቤት እስር ላይ ስለቆየ በሌላ ወንጀል የማይፈለግ ካልሆነ በነፃ እንዲለቀቅ ተወስኖለታል። ለአሜሪካ ድምፅ ገልሙ ዳዊት አዲስ አበባ። ገልሞ ዳዊትን ለዘገባው አመሰግናለሁ ዩናይትድ ስቴትስ ከ110 ሚሊዮን በላይ በሀገሯ የተሰሩ የኮቪድ-19 ክትባቶችን ከ60 ለሚበልጡ ሀገሮች መልኳን ዋይት ሀውስ አስታወቀ ዋይት ሀውስ ቤተ መንግስት ዛሬ ማክሰኞ ባወጣው መግለጫው የሚበዛው ክትባት የተላከው ክትባቱም በአለም ዙሪያ ለማዳረስ በአለም የጤና ድርጅት መሪነት በሚንቀሳቀሰው ኮቫክስ በተባለው ስብስብ አማካይነት ሲሆን ከዚያም ሌላ እንደ አፍሪካ ህብረት እና የካሪቢያን ሀገሮች ማህበረሰብን ከመሳሰሉ ቀጣናዊ ተቋማት ጋር በመተባበር የተላከም እንዳለ አመልክቷል። የክትባቶቹ በእርዳታ መላክ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ በአለም ዙሪያ ቢያንስ 80 ሚሊዮን ክትባቶችን ለመለገስ የገቡት ቃል ተግባራዊ እየተደረገ መሆኑን የሚያንጸባርቅ ነው ብሏል። መግለጫው በቀጣዮቹ ሳምንታት ደግሞ ብዙ መቶ ሚሊዮን ክትባቶች ይላካሉ ብሏል። የባይደን አስተዳደር ዝቅተኛ ገቢ ላላቸው አንድ መቶ ሀገሮች ቃል የገባውን ግማሽ ቢሊዮን በፋይዘር እና ባዮንቴክ ኩባንያ የተሰሩ ክትባቶች መላክ እንደሚጀምር የዋይት ሀውሱ መግለጫ አውስቷል። ፕሬዝደንት ባይደን ዛሬ በጉዳዩ ዙሪያ ገለጻ ያደርጋሉ ተብሎ ይጠበቃል። በሌላ ዜና በዴልታ ዝርያው ሳቢያ የኮሮና ቫይረስ ተያዦች ቁጥር እየበዛ ባለበት በዩናይትድ ስቴትስ ሰራተኞቻቸው የኮቪድ-19 ክትባት መከተብ ያለባቸው መሆኑን አለዚያ በየጊዜው እንዲመረመሩ መመሪያ የሚሰጡት አስተዳደሮች ቁጥር እየጨመረ መጥቷል። የኮሎራዶ ደንቨር ከተማ ከንቲባ ማይክል ሃንኮክ የከተማይቱ አስተዳደር ሰራተኞችና ተጋላጭ የሆኑ የግል ተቋማት ድርጅቶች ሰራተኞች እስከ መጪው መስከረም መጨረሻ ድረስ እንዲከተቡ ትዕዛዝ እንደሚወጣ ትናንት አስታውቀዋል። የኒው ጀርዚ አገረገዢ ፊልመርፊ ፊል መርፊ በበኩላቸው የክፍለ ሀገሯ የጤና ሰራተኞች በሙሉ እንዲከተቡ አለዚያ በሳምንት ሁለት ጊዜ መመርመር እንደሚኖርባቸው አስታውቀዋል። የአጎራባቸዋ ኒውዮርክ አገረገዢ አንድሩ ኮሞ የንግድ ድርጅቶች ያልተከተቡ ደንበኞችን አንቀበልም ማለት እንዲጀምሩ አሳስበዋል። በሌላ የዩናይትድ ስቴትስ ዜና የመወሰኛ ምክር ቤት የደቡብ ካሮላይና ክፍለ ግዛት ሪፐብሊካን ሴኔተር ሊንዚ ግራም ኮሮና ቫይረስ እንደያዛቸው ተገለጸ። የኮቪድ ክትባት ከተከተቡ በኋላ ቫይረሱ እንደያዛቸው በይፋ የተናገሩ የመጀመሪያ የዩናይትድ ስቴትስ ሴኔተር መሆናቸው ነው። ትናንት ባወጡት መግለጫ ለአስር ቀናት ያህል ራሳቸውን አግልለው እንደሚቆዩ አስታውቀዋል። የ66 ዓመቱ ሴኔተር ግራም የኮቪድ ክትባት ባለፈው ታህሳስ ወር መከተባቸውን ነው ያስታወቁት። በቅርቡ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አሻሽሎ ባወጣው መምሪያ የዴልታው የቫይረሱ ዝርያ እየተዛመተ በመሆኑ ሙሉ በሙሉ የተከተቡ ሰዎችም ጭምር ቫይረሱ በብዛት እየተዛመተ ባለባቸው የሀገሪቱ አካባቢዎች ዝግ በሆኑ ስፍራዎች የአፍና አፍንጫ ጭንብል ማድረግ እንዲቀጥሉ አሳስቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት መጨረሻ እርዳታ ሰጪ መርከቦች ሜዲትራኒያን ባህር ላይ በመቶዎች የሚቆጠሩ ፍልሰተኞችን ከሞት አደጋ ማትረፋቸው ሲታወስ ከዚያ ወዲህም ከ20 በላይ ለሚሆኑ ተደርሶላቸው ሕይወታቸው ሊተርፍ መቻሉ ተዘግበዋል። የቪኦኤ የዜና ክፍል ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። በሜዲትራኒያን ባህር ላይ ከፍተኛ የሆኑ ፍልሰተኞች በሚጓዙበት በዚህ ወቅት የሳምንቱ ማገባደጃ ጫና የበዛበት ሆኖ ሰንብቷል። ሰኞ ዕለትም 26 ሰዎች ከመስጠም አደጋ ተርፈዋል። የጀርመን የባህር ጠባቂዎች እሁድ ዕለት 12 ሰዎችን እንዳተረፉ ተናግረዋል። ቅዳሜ ዕለት በተካሄደው የባህር ላይ ነፍስ አድን ስራም ከፕላስቲክ በተሰራ ጀልባ ላይ ሲጓዙ የነበሩና የሞት አደጋ ተጋርጦባቸው የነበሩ ሀምሳ ሰባት ሰዎችን ኤስኦኤስ ሜዲትራኒ እና በኦሽን ቫይኪንግ መርከብ አማካኝነት ማዳን ተችሏል። ከዚህ ሳምንት ቀደም ብሎ በነበረው የሳምንቱ ማገባደጃም ላይ ለበጎ ስራ አገልግሎት በሚንቀሳቀሱ መርከቦች አማካኝነት 450 የሚሆኑና በእንጨት መርከብ ላይ ሲጓዙ የነበሩ ፍልሰተኞችን ማዳን ተችሏል። የበጎ ስራ ቡድኑ በደቡባዊ አውሮፓ ወደብ ላይ ተሳፋሪዎቻቸውን ለማሳረፍ ፍቃድ እየጠበቁ ነበር። በአሜሪካ ድምጽ ለተጠናቀረው ዘገባ ይደን ገረመው ከዋሽንግተን ዲሲ የብሪታንያ መንግስት ሀገሪቱን ከፈረንሳይ በሚለየው ኢንግሊሽ ቻነል በሚባለው የአትላንቲክ ውቅያኖስ ወሽመጥ በኩል በጀልባ የሚገቡ ጥገኝነት ፈላጊ ስደተኞችን ለማስቆም እየተንቀሳቀሰ መሆኑ ተሰማ። በትናንሽ ጀልባዎች እየተሳፈሩ ብዛት ያላቸው ፍልሰተኞች መግባታቸውን የቀጠሉ ሲሆን የእንግሊዝ መንግስት ያለ ፈቃድ ወይም መደበኛ ባልሆነ መንገድ መግባትን በሕግ የሚያስጠይቅ የወንጀል ተግባር አድርጎ ሊፈርጅ ፍላጎት አለውን የተባለው። የሚበዙት ፍልሰተኞች ከአፍሪካ ሀገሮች ከመካከለኛው ምስራቅ እና ከደቡብ እስያ በግጭት ወይም በድህነት ምክንያት የተሰደዱ ሲሆኑ፣ በዚህ የአውሮፓ 2021 ዓ ም ብቻ በጀልባ ወደ 8500 የሚሆኑ አቋርጠው እንግሊዝ መግባታቸው ተገልጿል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቅ ያዚዲዎች ላይ የፈጸመው የዘር ጭፍጨፋ ሰባተኛ ዓመት እየታሰበ ነው ከመኖሪያቸው ተሰደው ሰሜናዊ ኢራቅ በተለያዩ አካባቢዎች በተጨናነቁ የስደተኛ ካምፖች ተጠልለው ያሉት ከ200 ሺህ በላይ ያዚዲዎች አሁንም የፍትህ ያለ እያሉ ናቸው ተብሏል። ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሃይማኖታዊ ጉዳዮች ልዩ አማካሪ የነበሩት ኖክስ ታምስ በደረሰባቸው የዘር ማጥፋት ምክንያት ተሰደው ሰባት ዓመት ሙሉ በድንኳን መኖራቸው አግባብ አይደለም። ሁላችንም እንደ ዓለም አቀፍ ማህበረሰብ ከኢራቅ መንግስትና ከኩርዶች ጋር አብረን በመስራት ሁኔታቸው እንዲለወጥ ጥረት ማድረግ አለብን ሲሉ ሀሳባቸውን ሰጥተዋል። በመጨረሻም የቶኪዮ ኦሊምፒክስ ውድድሮች ዜና ሀብታሙ ስዩም ያሰማ ነው። አመሰግናለሁ ቆንጂት። የኦሎምፒክ አጫጭር ዜናዎችን ከመስማታችን በፊት ላፍታ ወደ ሚኒሶታ እናቀናለን። የኦሮሞ ባህልና ስፖርት ፌስቲቫል ከሰሞኑ ተጠናቋል። ስለነበሩ ክንውኖች አጠቃላይ መረጃዎችን ይሰጠን ዘንድ አለማየሁ ቀናል ልጋብዝ። አመሰግናለሁ ሀብታሙ። በሰሜን አሜሪካ የኦሮሞ ስፖርትና የባህል ፌስቲቫል በሚኒሶታ ግዛት ሚኒያፖሊስ ከተማ ለአንድ ሳምንት በተለያዩ ዝግጅቶች ሲካሄድ ቆይቶ ባለፈው ቅዳሜ ተጠናቋል። በዚህ ውድድር ላይ ከተለያዩ የአሜሪካ ግዛቶች እና ከካናዳ በተሳተፉ አረት የእግር ኳስ ክለቦች መካከል ሲደረግ የነበረ ውድድር በሲያትሉ የመደወላቡ ቡድን ሻምፒዮናነት ተጠናቋል። ከዚህም ባሻገር በስፖርቱ ዘርፍ የአትሌቲክስ እና የቅርጫት ኳስ ውድድሮች ማካሄዳቸውን ከፌዴሬሽኑ ከተገኘው መረጃ ለማወቅ ተችሏል። ከዚህም በተጨማሪ በባህል ዘርፍ በአፋን ኦሮሞ እየተዘጋጀ ሂርቡ ሴና የተሰኘ ፊልም የተለያየ ሲሆን ለአሜላት አቀናይ አጋ የተዘጋጀ የግጥም ምሽትም ተካሂዷል። በሌላም በኩል የአርቲስት ተጫሉ ሁንዴሳ መታሰቢያ ስነ ስርዓት በተለያዩ ዝግጅቶች በርካታ የአርቲስቱ አድናቂዎች በተገኙበት ተከናውኗል። በዚህ የአንድ ሳምንት ዝግጅት ላይ የወጣቶች የሴቶችና የባህል ቀኖች በተለያዩ ዝግጅቶች የተከበሩ መሆኑን በሰሜን አሜሪካ የኦሮሞ ስፖርት ፌዴሬሽን ፕሬዚዳንት ወይዘሮ መቅፍራ አህመድ ኑሬ ለአሜሪካ ድምፅ ተናግረዋል። የቶኪዮ ኦሎምፒክ ስፖርታዊ ክንውኖች ቀጥለዋል። በሴቶች 800 ሜትር የፍጻሜ ውድድር ዩናይትድ ስቴትስን የወከለችው አቴንግሙ ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ የርቀቱን ወርቅ ሜዳሊያ ለሀገሯ አስገኝታለች። ሌላዋ አጋሯ ራይቨን ሮጀርስ የነሐስ ሜዳሊያ አሸናፊ ሆናለች። የብር ሜዳል አሸናፊዋ ደግሞ የእንግሊዟ ኬሌ ሆጂንግሰን ናት። በዚህ ውድድር ላይ ኢትዮጵያን የወክለችው ሀብታም አለሙ ስድስተኛ ደረጃን አግኝታለች። ከቀናት በፊት በአእምሮ ጤና ምክንያት ራስዋን ከቡድንና ተናጠል ውድድር ያገለለችው ሲሞን ባይልስ ወደ ውድድር በመመለስ በዛሬው ዕለት በጂምናስቲክ ስፖርት ዘርፍ የነሐስ ሜዳሊያ አሸናፊ ሆናለች። ባይልስ በተሳተፈችበት የአግዳሚ ሚዛን ጂምናስቲክ ዘርፍ የወርቅና የብር ሜዳሊያ ያሸነፉት ቻይናውያኑ ግዋን ቺንቺንና ታንግ ዥንግ ናቸው። ባይልስ ከድሎች ሁሉ ለአሁኑ ድል ልዩ ስሜት እንዳላት ተናግራለች። በሌላ ዜና በዲፕሎማቲክ ጥበቃ ውስጥ ያለችውን የቤላሩስ አጭር ርቀት ሯጭ በተመለከተ ከቡድኗ መልስ እየጠበቀ መሆኑን ዓለም አቀፉ የኦሎምፒክ ኮሚቴ ዛሬ አስታውቋል። ክሪስቲና ሲማኔስኩያ ወደ ሀገሯ ለመመለስ አሻፍረኝ ካለች በኋላ ቶኪዮ በሚገኘው የፖላንድ ኤምባሲ ጥገኝነት ጠይቃለች። የይለፍ ወረቀት ወደ ሰጠቻት ፖላንድ በነገ ዕለት እንደምታቀናም ተሰምቷል። ሀብታሙ ስዩምን አመሰግናለሁ። አድማጮች ለዜና የተመደበው ክፍለ ጊዜ الزلاي أبقى. ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 27 2013 ዓ ም ዝግጅታችንን ነው እያደምጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አሀዱ ራዲዮ 943 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። በነ ዶክተር ደብረጽዮን ገብረ ሚካኤል የክስ መዝገብ ከተመለከቱት ስልሳ ሁለት ተጠርጣሪዎች መካከል አስራ ዘጠኙ ክሳቸው በጽሁፍ እንደደረሳቸው ታወቀ። የክሱ ዝርዝር በንባብ አልተሰማም። ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ያሰማናል። ዶክተር ደብረ ጽዮን ገብረ ሚካኤል አቶ ስብሃት ነጋንና ወይዘሮ ኪሪያ ኢብራሂምን ጨምሮ ስልሳ ሁለት ተጠርጣሪዎችን ባጠቃለለው የክስ መዝገብ ከተዘረዘሩት ተጠርጣሪዎች መካከል ለአስራ ዘጠኙ ክሳቸው በጽሑፍ ተሰጥቷቸዋል። ከስልሳ ሁለቱ መካከል በአሁኑ ወቅት በማረሚያ ቤት የሚገኙት ሀያ አንድ ሲሆኑ ሁለቱ ትናንት በዋለው ችሎት እንዳልተገኙ ታውቋል። የመንግሥት መገናኛ ብዙኃን በዘገቡት መሠረት ሁለቱ ተጠርጣሪዎች በችሎቱ ያልተገኙት ስማቸው ለማረሚያ ቤት ባለመተላለፉ ነው። ቀሪዎቹ ተከሳሾች ፍርድ ቤት ያልቀረቡት በትግራይ ክልል ባለው ወቅታዊ የጸጥታ ችግር ምክንያት እንደሆነም ተገልጿል። በዕለቱ ክሱ ያልተነበበበትን ምክንያት ፍርድ ቤቱ ባይገልጽም በዛሬው ችሎት ማንነትን ብቻ እንደሚያረጋግጥና የሌሎቹ ተከሳሾች ጉዳይ እልባት እስኪያገኝ ድረስ ተብሎ በሚቀጥለው ቀጠሮ ይነበባል ሲል ፍርድ ቤቱ ትዕዛዝ እንደሰጠው የተከሳሽ ጠበቆች አስተባባሪ አቶ ሀፍቶም ከሰተ ለቪኦኤ ተናግረዋል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ምክትል ዳይሬክተር አቶ ዮሴያድ ተመጀም ከዚህ የተለየ ምላሽ አልሰጡንም። እስከ ዛሬ በነበረው የፍርድ ሂደት ያጋጠማቸው ችግር ሊኖር እንደሆነም ለሁለቱ ተከራካሪ ወገኖች ቪኦኤ ጥያቄ አቅርቦ ነበረ። አቶ ሀፍቶም ከሰተ የሚከተለውም ብለዋል። በእውነቱ አሁን ገና ነው ወደ መደበኛው የክስ ሂደት የገባ ነው፣ ከተያዙት ከጥር ጀምሮ ማለት ነው። ከጥር እስካሁኑ ያሳለፍነውን ጊዜ በጣም ከባድ አስቸጋሪ በፍትህ ስርዓቱም የተለያዩ ጣውረድ ያየንበት ከፍተኛ ችግር የነበረበት ነው። በችሎት አመራሩም በሚሰጥ ትዕዛዝም ከፍተኛ ቅሬታዎች ነበሩም። ስለዚህ እጅግ ያዘንበት እንጂ ደስ የሚል የፍትህ ሂደት አላየንም ማለት ይችላል። እና ይህንን ቅሬታችሁን ተናግራችኋል በትናንትናው ላ አልገለጽም። ግን በተለያዩ ለምሳሌ በጊዜ ቀጠሮ በነበረው ችሎት፣ ከዛም በቀዳም በነበረው ችሎት ለምሳሌ አንዱ ማሳያ ምነግርህ አንድ ዳኛ በጊዜ ቀጠሮ ወቅት ዴራል አቃቤ ህግ አቶ ዮሲያድ በተከሳሽ ጠበቆች በኩል በፍርድ ቤቱ ላይ ለተነሳው ቅሬታና ስለ ዳኛ አሰያየም በተጠቀሰው ምሳሌ ላይ አጭር አስተያየት ሰጥተዋል አሁን እኮ ክሱ ቀርቦ ያለው የፌዴራል ከፍተኛ ፍርድ ቤት ቀድሞ ክርክር እየተደረገ ያለው ስለ አኳያየት ስለ ቀዳሚ ምርመራ ክርክር እየተደረገ የነበረው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው ስለዚህ ፌዴራል የመጀመሪያ ደረጃ ፍርድ ቤት የነበሩት ዳኛ አሁን የፌዴራል ከፍተኛ ፍርድ ቤት አልመጡም ጉዳይ በደንብ ተረድቼ ከሆነ ማለት ነው። እንዲህ አይነት ክርክርም ችሎት ላይ አልተነሳም። ከችሎት የተነሳ ክርክር ከሆነ መረጃ የለኝም። አቃቤ ህግ በዚህ መዝገብ ከአምስት ሺ አራት መቶ ገጽ የማያንሱ የሰደድ ማስረጃዎችን እንዳቀረበ ትናንት፣ ግን በፍላሽ ዲስክ ጦት ወይም ምጥረት ምክንያት ያልቀረቡ ማስረጃዎችም እንዳሉ ታውቋል። ይህ በፍላሽ ዲስክ የሚቀርበው የድምፅ ከምስል ማስረጃ ትናንት አለመቅረቡ በተከሳሾች መብት ላይ መጣው አያስከትልም ወይ ለሚለው የቪዮኤ ጥያቄ አቶ ዮስያድ ተበጄ ምላሽ ሰጥተዋል። ይህ እኮ ያከራከረ ጉዳይ አይደለም። ምንድ ነው ያጋጠመው? ፍርድ ቤቱ በፍላሽ ማስረጃነት የምናቀርባቸው የተለያዩ ተከሳሾች በተለያዩ ጊዜ በተለያዩ ሚዲያ ላይ ቀርቦ ያደረጓቸው ንግግሮች ክሱ በማስረጃነት ቀርቧል። እነዚህ በማስረጃ የተቆጠሩት የቪዲዮ ማስረጃዎች በትላንትናው ቀጠሮ ፍርድ ቤት አልቀረቡም። በትላንትናው ቀጠሮ ፍርድ ቤት አልቀረቡም ማለት የትላንትናው ቀጠሮ ክርክር የመጀመሪያ ቀጠሮ የተከሳሽ ማንነት የሚረጋገጥበት ቀጠሮ ነው። ወደ ማስረጃ አልተገባም። ገና እነዚህ የፍላሽ ማስረጃዎች የሚደመጡት ወይም የቪዲዮ ማስረጃዎች የሚደመጡት መጀመሪያ ክርክር የምስክሮች መስማት ሂደት ከተጠናቀቀ በኋላ ነው። ገና በጣም ከረዥም ጊዜ በኋላ ነው የሚሆነው በፌደራል ፍርድ ቤት አካሄድ። ስለዚህ በአጠቃላይ የሚቀርበውን የፍላሽ ማስረጃ ለማቅረብ በርካታ ፍላሾችን ስለጠየቀ ክርክሩም ገና በመጀመሪያ ቀጠሮ ስላለ ምንም ጉዳት የሚያደርስ አይደለም። እነሱም ያን ያህል ክርክር ያቀረቡበት ጉዳይ አይደለም። ገና ያልቀረቡ ተከሳሾች አሉ። ማረሚያ ቤትም ሆነው ገና ከእዚያ ያልቀረቡ ተከሳሾች አሉ። ፍርድ ቤቱን በቀጣይ ቀጠሮ አቅርቦ ነው ያለው። ችግሮ ነው ሊነሳ የሚችል አይደለም ችግሮ ነው ቢነሳም ፍርድ ቤት የምንከራከርበት ግራቀኛችን በተፊት ቀርበን ነው ጥያቄዎችን የምናቀርበው ግራቀኛችን ፍርድ ቤቱ ትናንት በኋላው ችሎት አቃቢ ሕግ ከሚቀጥለው ቀጠሮ በፊት ቀሪ ማስረጃዎችን በጽሕፈት ቤት በኩል እንዲያቀርብ አዟል። በሌሎች ጉዳዮች የትዕዛዝ ለመስጠትና ክሱን በንባብ ለማሰማት ለነሐሴ 11 ቀን 2013 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ከቤንሻንጉል ጉምዝ ካማሽ ዞን በሎጁጋንፎይ ወረዳ ተፈናቃዮች በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ውስጥ ምቹ ባልሆነ ሁኔታ ሰፍረን እንገኛለን፣ በቂ ድጋፍ ባለማግኘታችንም ለችግር ተጋልጠናል አሉ። በበሎጁጋንፎይ የተለያዩ ቀበሌዎች ውስጥ ታጥቀው ከክልሉ ፀጥታ ኃይሎች ጋር በሚዋጉ ኃይሎች ምክንያትም መፈናቀላቸውን አስታውቀዋል። የክልሉ አደጋ ስጋት አመራር ኮሚሽን ከካማሽ የተለያዩ ወረዳዎች የተፈናቀሉት ሰዎች አጠቃላይ 95 ሺህ መሆናቸውን ጠቅሶ ድጋፍ እንዲደረግላቸው ከፌዴራል አደጋ ስጋት አመራር ኮሚሽን ጋር በመስራት ላይ እንደሚገኝ አስታውቋል። የምስራቅ ወለጋ አደጋ ስጋት አመራር ኮሚሽን ጽህፈት ቤት በበኩሉ ከበሎጅ ጋንፎይ ለተፈናቀሉ የሰብአዊ ድጋፍ እየተደረገ ነው ብሏል። በሌላ ዜና ካማሽ ዞን በሎጅ ጋንፎይን ጨምሮ በሶስት ወረዳዎች ውስጥ የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ጉህዴን ኃይሎች ጋር ውጊያ እያካሄድን አንድ መቶ የሚሆኑ ታጣቂዎችንም ደምስሰናል፣ ያለው የቤንሻንጉል ጉሙዝ ፖሊስ ኮሚሽን በበኩሉ ኃይሎቹ ከህወሓት ጋር ግንኙነት ስላላቸው አገርን ለማፍረስ አልመው የሚንቀሳቀሱ ናቸው ይላል። ናኮር መልካ ዝርዝራለሁ። ከቤኒሻንጉል ጉሙዝ ካማሽ ዞን በሎጀ ገንፎይ ወረዳ ሶጌ ከተማ ተፈናቅለን በኦሮሚያ ምስራቅ ወለጋ ሳሲጋ ወረዳ ውስጥ ሰፍረን እንገኛለን ይላሉ። ለአሜሪካ ድምፅ አስተያየት የሰጡ አቶ ማሞ በቀለ የተባሉ ተፈናቃይ ተፈናቃዮቹ ታጣቂዎች ባደረሱት ጥቃት ሳቢያ ቤት ንብረታቸውን ጥለው ከወጡ ሁለት ሳምንታት ማለፋቸው የገለጹት አቶ ማሞ ሶስት የቤተሰባቸውን አባላት ጨምሮ በሺዎች የሚቆጠሩ ሰዎች አሉበት ያሉትን ሁኔታ አብራርተዋል። እኔ ሶስት ቤተሰቦች አሉኝ። ከአምስት ሰባት ቤተሰቦች ጋርም ወደዚህ መጥተው እየተሰቃዩ ያሉ አሉ። በብርድ ውስጥ በረንዳ ላይ ነው የምንተኛው። ዝናብ ውስጥ ነው የምናድረው። ስቃያችን በስቷል። ያው እዛም በታጣቂዎቹ የተገደሉ ሰዎች ስላሉ ሕይወታችንን ለማዳን ወደዚህ መጥተናል። የሆነ ውሳኔ እንዲሰጠን እንፈልጋለን ብለዋል። ወይዘሮ አስካላ አንድ ላይ ከነ ልጆቻቸው መፈናቀላቸውን ጠቅሰው አቅመ ደካሞችና በቅርቡ የወለዱ ሴቶችም በተመሳሳይ ችግር ላይ መውደቃቸውን ገልጸዋል። በበሎጀ ገንፎይ ውስጥ ታጣቂዎች ባደረሱት ጥቃት ህይወታቸውን ያጡ መኖራቸውንም አመልክተዋል። ከስድስት ሺህ በላይ እንጂ ከስድስት ሺህ በላይ አይደለም። ግን ተፈናቅለው መጣም ከነጠላችን ልብሳችን፣ ላያችን ላይ ስልካችን፣ አታችን፣ ንብረታችን ላያችን ላይ እየተዘረፈ እየሄደ ማንም አቤት የሚለን የለም፣ እጅም የለም፣ ምንም የለም አቤት የሚለን ትላታ። እኛ ሩጠን ቤታችንን ለማትረፍ በለው የሚባል ወረዳ ላይ መጠን ወደቅን፣ መጠን ወደቅን።

ሌላው ስማቸው ቢጠቀስ የተፈናቀሉበት ቦታ ተረጋግቶ የሚመለሱ ከሆነ ጥቃት ሊፈጸምብኝ ይችላል በሚል ስጋታቸውን የገለጹ አንድ ግለሰብም እንዲሁ አፈናቀሉን ስላሏቸው ታጣቂዎች እና ደረሰብን ስላሉ ትንግልት አስረድተዋል። ማያት አንፈልግም እዚ ታይ ይውጣልን ብለው እርስ በራሳቸውም ይጋጠማሉ። ደግሞ እንደዚያ ሳይዘሉን ምናምን ብለን ያው ትተን አጠቃላይ ዶጨት፣ ሽሮ፣ በርበሬ፣ ለመና ትተን ጫካም ዘረፉ ቁምጽስ ናቸው ጫካ ለጫካም ይሄድ የእርዳታ ድርጅት ያው በባለፈ ሰባት ሰባት ኪሎ ሰጡን፣ ስንዴ የሰባት ሰባት ኪሎ ሰጡን። ከዛ ወደዚያ አሁን አንድ ብዙ ሰው የታመመ ሰው አለ እንዳለ ሲሚንቶ ላይ ነው የሚተኛ፣ ምንጣፍ አልተሰጠም፣ ምንም አላለም፣ ልብስ ቅያሬ የለውም። ከዚያ ተባሮ በሩጭ እንደገባ ያለው የሚበላበት አንድም ነገር የለም። ሁለት ሰው ሞቷል። አሁን በራ ምክኛል ከስድስት ሺህ በላይ ነው እስከ ህፃን እስከ አባወራ ማለት ነው። እኛ ከዚህ ላይ ሰው እንዳያልቅ በቃ ለእኛ ሰብአዊ እርዳታ ለተቸገረ በፍጥነት እንዲደርስልን አስቸኳይ የደረሱልኝ ጥሪ እንድታሰማልን ነው። ተፈናቃዮቹ መንግስት በአፋጣኝ ሰብአዊ ድጋፍ እንዲያደርግላቸውን ጠይቀዋል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ከጥቂት ወራት ወዲህ ከካማሺ የተለያዩ ወረዳዎች የተፈናቀሉ ዘጠና አምስት ሺህ ሰዎች መሆናቸውን ጠቅሰዋል። ተፈናቃዮችን ለመርዳት እየተደረገ ያለውን ጥረት እንዲያመልክተዋል በተገለጠው ਕਰਕੇ ਕੋਈ ਨਹੀਂ ਹੋ ਰਿਹਾ ከብሬዚል የተዋኑበት ሁኔታ ነው ያለው እና በቅርቡ እንደገለጽ ነው መተከል ዞን ላይ ነው ከፍተኛ ቁጥር የነበረው ና እነሱን በማሳለፍ ና አሁን አንጻራዊ ሰላም እንዳለ ነው እየተገለጸ ያለው ና የመዘዞችም አስፈላጊ ድጋፍ እየተደረገ እንደሆነ ነው መተከል ላይ በቅርቡ ግን አሶሳ ዞን ሽርቆሌ ወረዳ በአንበስ ወረዳ ና ብድግል ወረዳ ላይ ወደ ሀያ አምስት ሺ የሚጠቁ ሰዎች ተፈናቅሎ ስናያሉ ስለነሱም የዕለት ድጋፍ በምትገባ እየተደረገላቸው ነው ያለው ካባስ ዞን የሚያስቀኝ መሰረት ከአማዞን ላይ አምስት ወረዳዎች ናቸው ያሉት አምስቱም ወረዳዎች ላይ ችግር እንዳለ እና ወደ ዘጠና አምስት ሺ የሚጠጉ ዜጎች እንደተፈናቀሉባቸው የአማዞን አስተዳዳሪ አሳውቆናል። በዚያው መሰረት ከዚያ ውስጥ ወደ ኦሮሚያ ተፈናቅለዋል የሚባሉ ቁጥራቸው አላውቅም፣ ግን መነሲቡ ላይ መታሲቡ ላይ እንደዚሁም መቀም ጥሳ አቅራቢያው አካባቢ ሰዎች ተፈናቅሎ እንዳሉ ይታወቃል። እነዚህ የተፈናቀሉትን ሰዎች ይህን ለማድረስ ተሞክሮ ነበረ፣ ግን መኪናዎችን ማስገባት ባለመቻሉ ወደ ስድስት ተሳቢዎች ከዛ ሄዶ እንደተመለሱ እና መግባት እንዳልቻሉ በአሁን አስቸጋሪ ሁኔታዎች እንዳሉና ይሄ ነው ያለው። ወደ ኦሮሚያ ለተፈናቀሉት ኦሮሚያ ኃላፊነታቸውን ወስዶ የጸጥታ ሁኔታ ተረጋግቶ ሄደን እስከምንመልሳቸው ድረስ ኦሮሚያ ነው ያሉት። በኦሮሚያ በኩል ነው ድጋፍ አስፈላጊ ድጋፍ የማላላቸው ወደ እኛ ለተፈናቀሉት፣ ግን አስፈላጊውን ድጋፍ የምናደርግላቸው መሆኑን ነው የምናውቀው። ለመፍታት የክልሉና የፌዴራል መንግስት በቅርበት ቀበሌ፣ ወረዳ ሁሉ እየተነጋገረ ይህንን በአጭር ጊዜ ውስጥ ለመፍታት እየተሰራበት ነው ያለው። አስፈላጊ ነገሮችም ያሉ መሆኑ ለመግለጽ ነው። የምስራቅ ወለጋ ዞን አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ዳርጊ ጎብና ከበሎ ጀገንፎይ ለተፈናቀሉ ከአስር ሺህ በላይ ለሚሆኑ ግለሰቦች ሳሲጋ በሚገኘው ጽፈት ቤታችን በኩል ሰብአዊ ድጋፍ እየተደረገ ነው ሲሉ ገልጸው ተጨማሪ ድጋፍ በሚደረግበት ሁኔታ ላይ ከዞኑ አስተዳደር ጋር እየሰራ እየሰራን ነው ብለዋል። በሌላ በኩል የቤኒሻንጉል ጉሙዝ ፖሊስ ኮሚሽን ኮሚሽነር አብዱለዚህ መሐመድ ካማሽ ዞን በሎጀ ገንፎይን ጨምሮ በሶስት ወረዳዎች ውስጥ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ኃይሎች ጋር ውጊያ እያካሄዱ መሆናቸውን ገልጸው ቁጥራቸው መቶ የሚደርሱ ታጣቂዎችንም ደምስሰናል ይላሉ። ስለ ታጣቂዎች ሁኔታና አብሯቸው ይሰራሉ ስላሏቸው አካላትም እንዲያብራርተዋል። የገመዝ ዞን አንድ ወረዳ ነው። ስለዚህ አጋሎም፣ ያሶም እነዚህ ሶስት ቦታዎች ላይ ተዳልም አለ። በእነዚህ ሶስት ቦታዎች ላይ ሁን ውጊያ እናደርጋለን፣ እንደመስሳለን። በቃ አሁን ቁጥሩ እየቀነሰ እየደበተ ያለ ሁኔታ ነው። ወዲህ የጉድ ታጣቂዎች የመጣው ሽፍታ በደምሰሳችን አውቃለሁ። ማህበረሰብ ሽፍታ ከጠረ ከኛ ጸጥታ ኃይል ጋር ውጊያ ላይ በመሆኑ በስጋት ህብረሰብ መፈናቀሉ ነው የማውቀው እንግዲህ የሞቴ የተገደለ ይሄንኑ ደግሞ እንዳይፈጠር ጸጥታ ኃይሉ በጣም ጥሩ ስራ ስትሰራ ነው የነበረ። ወዴት ነው የተፈናቀሉት እነዚህ ሰዎች ምን ያህል ይሆናሉ ቁጥራቸው? አረ፣ ምንም መረጃ የለኝም። ምን ያህል ሰው ተፈናቅለዋል? ምክንያቱም ሰው የሚሄደው ወደ ሌላ ክልል ወደ ሌላ አካባቢ ስለሆነ ይህንን ማወቅ አልቻለም ማለት ነው። ተፈናቃይ ቁጥሩን ሲንትናቸው የሚሰራ አመራር መድገና ልሴን ወደ አካባቢያቸው ሲመለሱበት ሁኔታ እንፈጥራለን መረጃ የተገደለ ሰው አልነበረም። ገንዋሪ ማለት ነው ሙሉ በሙሉ አረጋግቶ ነዋሪው በሰላም እንዲኖር ማድረግ ለምንድን ነው ያልተቻለው? በዚህ ሶስት አራት አመት ውስጥ ነዋሪዎች ከዛ አካባቢ እየተፈናቀሉ እንደነበረ ነው ሲገልጹልን የነበረው። ለምንድን ነው ያልተቻለው? ያው ያላቸው ፍላጎት ነው። የጁንታ እጅ ያለበት ጉዳይ እኮ ነው። የጁንታ እጅ ፍላጎት ያለበትና ሀገሪቱን አተራምቱ ሀገሪቱን አፍርቱ ተብሎ ተልኮ የተሰጣቸው ሰዎች እንዴት በአንዴ መቆጣጠር ይቻላል ብለት አስባል። ያሰለፏቸው ሰዎች ደግሞ በርካታ ከመሆኑ አልታ በአንዴ ውጊያ ላይ ብቻ አንድ መቶ ሰው መደምሰስ ማለት ለእኛ እኔ ጥሩ ስራ ነው ብዬ አስባለሁ። እዚህ ስራ እየሰራ ነው ነው። ለምንድን ነው ያልተቻለ የምለው ነገር ትንሽ እንግዲህ ጥያቄው ካለው ሀገሪቱ አንጻር፣ ሁሉም ሰው የሚያውቀው ነገር ሙሉ በሙሉ እስከ መቼ ተረጋግቶ አካባቢ ወደ ሰላም ሊመለስ ይችላል ብለው ያስባሉ? ያው የትግራይ ሙሉ በሙሉ መቼ የሚቆጣጠር የሚቆጣጠሱ የሚለው ነገር ማቀድ ይቻላል። እኛ በቃ ተሰብስቦ አልተጠራቅሞ አልበተባለ ቦታ ላይ ወታደራዊ ስትራቴጂ በመቀኝበት መደምሰስ ነው። ኮሚሽነሩ በህዋት ላይ ላቀረቡት ወቀሳ ማብራሪያ ለማግኘት ያደረግነው ጥረት በትግራይ ክልል የኔትወርክ አገልግሎት ባለመኖሩ አልተሳካም። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ይንቀሳቀሱ የነበሩ ታጣቂዎች ከጥቂት ወራት ወዲህ ከክልሉ መንግስት ጋር እርቅ ፈጽመው ወደ ማህበረሰቡ የተቀላቀሉና በመንግስት ስራ ውስጥም እንዲገቡ የተደረጉ እንዳሉ መገለጹ ይታወቃል። እነዚህ በካማሽ ጥቃት ፈጽመው በርካታ ነዋሪዎችን አፈናቅለዋል የተባሉ ታጣቂዎች ጉዴን የሚ የሚባሉና በእርቅ ሂደት ከገቡት ጋር አንድ አለመሆናቸውን የክልሉ ፖሊስ ኮሚሽን አመልክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው እያደመጣችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል ምስራቅ ሸዋ ዞን እና በአማራ ክልል ሰሜን ሸዋ ዞን መከላከል ያለውን የወሰን ውዝግብ ለአካባቢው የጸጥታ ችግር መነሻ መሆኑ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች እና የሁለቱ ዞን አስተዳዳሪዎች ለውዝግቡ የየራሳቸው ምክንያት ይሰጣሉ። ገልሞ ዳዊት ዝርዝሩን ያሰማናል። በኦሮሚያ ክልል ምስራቅ ሸዋ ዞን የቦሰት ወረዳ እንዲሁም የፈንታሌ ወረዳ ነዋሪዎች ከአጎራባች አማራ ክልል ጋር ያለው የአስተዳደር ወሰን በአግባቡ ባለመከለሉ ለተለያዩ ግጭቶች መንስኤ ሆነዋል ብለዋል። ነዋሪዎቹ ግጭቱ ለበርካታ ዓመታት ያለ መፍትሄ ቆይቷል ሲሉም ተናግረዋል። ዋቀዮ ጃቶ የቦሰት ወረዳ ነዋሪ ነው። እንዲህ ይላሉ አቶ ዋቀው። ቦሰትና ፈንታለ ወረዳዎች በሰሜኑ በኩል ሰሜን ሸዋን የሚያዋስኑ ወረዳዎች ናቸው። በእነዚህ አካባቢዎች የመሬት ይዞታን የማስፋፋት ምክንያት ግጭቶች ይከሰታሉ። በተጨማሪም የከብቶች ዝርፊያ አለ። ሰዎች በዚህ ምክንያት እየተቸገሩ ነው። ከቦሰት ወረዳ በቦልጨታ እንዲሁም በደደቻ ቀበሌ ማህበር ይህ ሁኔታ በተደጋጋሚ እየተከሰተ ነው። በተለይ በነኚህ ቀበሌዎች ገብተው ብዙ ይዞታን ወስደዋል። ግድያም አለ። ስለዚህ አስቸጋሪ ነው ይላሉ ነዋሪው አቶ ዋቀየሁ። በአካባቢው ህገወጥነት እንደሚበራከትም አክለው ይናገራሉ። እንዲህ ይላሉ። አቶ ዋቁ አክለው በህግ አግባብ የሚደረግ ምንም የለም። ከሁለቱም የክልል መንግስታት ይህንን ቦታ የሚቆጣጠር አካል የለም። በጉልበት ነው መጥተው የያዙት። የኦሮሚያ ክልል አስተዳደር ኃላፊዎችም ምንም ማድረግ አልቻሉም። መሬቱ በጉልበት ስለተወረረ ከአካባቢው ነዋሪ ጋር ጥባ አለ። እናም ይህንን አካባቢ እያስተዳደረ ያለ አካል የለም። በዚህም ነዋሪዎች በጣም እየተቸገሩ ነው። ግመልና ሌሎች እንስሳቶችን የምናሰማራበት ቦታ ነው የተወሰደብን። አካባቢው የሚቆጣጠር አካል ስለሌለው ሰው ገለው የቤት እንስሳት ሲዘርፉ የሚጠይቃቸው አካል የለም። ስለዚህ ነዋሪው በጣም ችግር ውስጥ ነው ይላሉ አቶ ዋቆ። አክለው የአካባቢው የመንግስት ኃላፊዎች ጉዳዩን እንፈታለን ቢሉም ችግሩ አሁንም ሳይቀረፍ ቀርተዋል ይላሉ። አላችሁ ዋን ከነ ቁባ ቀቡታ አሰሞት ማዳ ቁባ እንዲህ ይላሉ። አዎ የመንግስት መዋቅር ስለዚህ ችግር በቂ መረጃ አለው። እንደሚገባኝ ከአማራ ክልል ጋር በምክክር እንፈታለን ይባላል፣ ግን መፍትሄ አግኝቶ አያቅም። ህዝቡም እስከ ኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ሄዶ አቤት ሲል ነበር። ነገር ግን መፍትሄ ልብጅለት አልተቻለም ብለዋል የኦሮሚያ ምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ የወሰን ውዝግቡ ቀድሞው የነበረ እንደሆነ ያስረዳሉ። ዳንከ ማኖ አማራ ወጅ ጅሩ ከበረ ከነ ቆፋ ልቲ ከናም ዱረት አሊያመስል ወሊዘትን ሱሬ ደርቤ ሰአቲ ወያኔ ሙርሳት ቤተንቅሰቲ ጨኮ ከማቱ ሱሬ ቀደም ሲል በነበረው የመንግስት አስተዳደር ወቅት ችግሩ እንዲባባስ ተደርጓል። የአካባቢው ማህበረሰብ ችግሩን በምክክር እንዲፈታው ሲደረግ ነበር። ሰሞኑን የተለየ ነገር የለም። ነገር ግን ከሳምንታት በፊት የወሰን ችግር ነው ባንልም የከብቶች ዝርፊያና ሌሎች ወንጀሎች ነበሩ። ያንን የአካባቢው ማህበረሰብ እንዲመክርበት ሆኗል። የወሰን ጉዳይ ደግሞ በተገቢ መንገድ እየተካሄደበት ነው። ከኦሮሚያም ከአማራ ክልልም የተውጣጡ ሰዎች ከአካባቢው ማህበረሰብ ጋር እየመከሩ ናቸው። ነገር ግን በዚህ መካከል ከግጭቱ አትራፊ የሆኑ ሰዎች አሉ። ከኦሮሚያ ክልል ዘርፈው ወደ አማራ ክልል የሚሸሹ አሉ። ከአማራ ክልልም ወንጀል ፈጽመው ወደ ኦሮሚያ የሚመጡ አሉ። አሁን ዋነኛው ችግር ራሱ ይሄ ነው እንጂ የወሰን ጉዳይ ያን ያህል የግጭት መንስኤ እየሆነ አይደለም። አቶ ታደሰ ገብረ ጻዲቅ የአማራ ክልል ሰሜን ሸዋ ዞን አስተዳዳሪ ናቸው። እሳቸውም ልክ እንደ ምስራቅ ሸዋ አስተዳዳሪው አቶ አባቡ ዋቆ በአካባቢው ግጭትን የሚያባብሱ አካላት ከሚሰሩት ውጪ አሳሳቢ የሆነ ነገር የለም ይላሉ። አጠቃላይ ምንጃር ሸንኮራና ምስራቅ ሸዋ ኦሮሚያ ዞኖች እጅግ በጣም ለሌላውም አካባቢ አስተማሪ በሆነ መንገድ ተናበው ተደማምጠው የሚሰሩ አጎራባች በፍቅር የሚሰሩ ዞኖች ናቸው። ከዛዎች በየግለሰብ ፍላጎት ያላቸው አንዳንድ ጊዜ ያልፈው ጫካ መንትረው ከሰል ሚያከስላሉ በአማራውም በኩል እንደዚህ ያደርጋሉ። በዛኛውም ሳይድ እንደዚህ ያደርጋሉ። አልፎ አልፎ በግለሰብ ደረጃ ይገዳደላሉ ልክ የትኛውም ቦታ እንደሚደረገው ማለት ነው እንጂ የተለየ ገጽታ ያለው ወይም ደግሞ የተለየ እንቅስቃሴ ያለበት አካባቢ አይደለም። እንደዛ ግምገማ የለንም። በቅርብም ከዞኑ ጋር ተገናኝተናል። ወረዳዎች ይገናኛሉ፣ የሀገር ሽማግሌዎች ይገናኛሉ። በሀዘንም በደስታም አብሮ የሚኖር ማህበረሰብ ያለበት አካባቢ ነው። የኦሮሚያ ምስራቅ ሸዋ ዞን አስተዳዳሪ አቶ አባቦ ዋቆ የቦስትና የፈንታሌ ወረዳ ነዋሪዎች መሬታችን አለአግባብ ወደ አማራ ክልል እየተጠቀለለ በሚል የሰጡት አስተያየት ትክክል አለመሆኑን ተናግረዋል። በፈንታሌ ወረዳ በአዋሳኝ አማራ ክልል ሰሜን ሸዋ አስተዳደር ተተክለዋል የተባሉት አፔላ እርሳቸው ሕወሓት ብለው በጠሩት በቀድሞ የኢህአዴግ መንግስት አስተዳደር ጊዜ መሆኑን ተናግረዋል። ሲለሚ ናኖው ሰነካ ሰብን ለማሙሊክ የታፔላ ወይም የምልክት ጉዳይ ዛሬ ተፈጠረ አይደለም ህወሓት አገር ያስተዳደር የነበረበት ጊዜም ሰዎችን አምጥቶ ካሰፈረ በኋላ ሁለቱን ህዝቦች ለማጋጨት ነው የተከለው ከዚያ በኋላ እንዲነሳ ሆኖ ነበር ግን ተመልሶ ከስምንት ወራት በፊት ዳግም ተተክሏል በዚያ ምክንያትም ግጭት ተነስቶ የሰው ህይወት እየጠፋ ነው ያለው አሁንም እያልኩ ያለሁት ያን ነው። የወሰን ጉዳይ በሁለቱ ክልል መንግስታት በመፈታት ሂደት ላይ ነው። ለዚህም ያ አግባብ ባለው መንገድ የሚነሳ ይሆናል። ምክንያቱም ያ በኦሮሚያ ክልል ካርታ ውስጥ ነው የተተከለው። የአማራ ክልል ሰሜን ሸዋ ዞን አስተዳዳሪው አቶ ታደሰ ገብረ ጻድቅ በፈንታሌ ወረዳ መተከሉ ስለተነገረው የታፔላ ወይም ምልክት ጉዳይ ተጠይቀው አሁ እንግዲህ ያው ሰው አካባቢ አካባቢ ማየት ሲጀምር እንዲህ አይነት ነገሮች ነበሩ። አሁን ይሄ ከታፔላ ይሄ ወደዛን ይሄ ወደዚህ ነው የሚል የግጭት መነሻ መሆን የለበትም ተብሎ የሁለቱም ዞ የሁለቱ አጎራባች ወረዳዎች ባሉበት ፊት በነበረው ይቀጥል። አንድ መካካድ አዳዲስ አጀንዳ እንጨምር በለውጡ ሀገራችን ወደ አንድ እየመክል ያለበት ሁኔታ ትንሽም ትልቅም አጀንዳ እያነሳን ይሄ ባይዚ አመራር ጥያቄ ነው እና ሌላ የፖለቲካ ፍላጎት ያለው ሰው ጥያቄ ነው። ህብረተሰቡማ ትናንትና ማብሮ ኖሯል። አላጣላውም እኛ ሳንፈጠር ነበር። የአካባቢ መንገዱም ነበረ ህብረተሰቡ ነበረ ተጋይቶ ተጣልቶ አያውቅም። እና ለፖለቲካ መጠቀሚያ አናደርገውም። እኛ አመራሮቻችን አመራሮች እጃችን አናስገባ ችግር አለም ከተባለ የአካባቢው ህብረተሰብ ከወያይቶ እንዴት እንደሚፈታ የመፍቻ መንገዱንም ስለሚያውቀው ለአካባቢው ማህበረሰብ እንተውለት ብለን ቁጭ ብለው ይህን አሁን አዲስ አጀንዳ አድርገን መሄድ የለብንም። ለጋራ እንልማ ለጋራ ልማት ነው ማሰብ ያለብን፣ የሚል የሁለቱ ክልል ህብረተሰብ መስተዳደሮችን ባሉበት ተወያይተን ይህን ይዘን ወርደን እስከታ ድረስ ይህን ይዘን እየሰራን እንዳለን ነው የምናውቀው እና አሁንም ያለኝ መረጃ እንደዛ ነው። የእኛም ፍላጎት ለህብረተሰቡ ነው ካልን፣ የህብረተሰቡ ችግር ነው ካልን፣ የችግሩ መፍቻ መንገድም ሊሆን የሚችለው ራሱ ህብረተሰቡ ስለሆነ ህብረተሰቡ ይፈተዋል ችግሩን። ታፔላ ጋር በተያያዘ የሚነሱ ጉዳዮች አሉ እንዳነሳው ማለት ነው። አቶ ታደሰ አክለው በአሁኑ የወሰው ውዝግቡ ከሁለቱ ዞኖች አስተዳደር በላይ የሆነ ክስተት የለም ብለዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ ወደ ተከታዩ ዘገባ እንውሰዳችሁ። የሶማሌ ክልል መንግስት በክልሉ የምግብ ነክ ዋጋ ንረትን ለመከላከል ልዩ ልዩ ውሳኔዎችን አሳለፈ። ክልሉ ምግብ ነክ ሸቀጦችን የሚያስመጣና የሚያከፋፍል መንግስታዊ ተቋም ለማቋቋምም ወስኗል። የምጣኔ ሀብት ባለሙያ ግን ሀሳቡን አይደግፉትም። በክልሉ በአንድ ሳምንት ውስጥ የታየው ድንገተኛ የዋጋ ጭማሪ የብዙዎች መነጋገሪያ ሆኗል። አዲስ ቸኮል ዝርዝራለሁ የሶማሌ ክልል ባለፈው አንድ ሳምንት በክልሉ የምግብ ነክ ሸቀጦች ዋጋ ከፍተኛ ጭማሪ መታየቱን ተከትሎ የዋጋ ንረቱን ለማረጋጋት ይጠቅማል ያላቸውን ውሳኔ ማሳለፉን አስታወቀ። የክልሉ የንግድና የኢንዱስትሪ ቢሮ ኃላፊ አቶ በሽር ሻፊ ክልሉ አራት አንኳር ውሳኔዎችን እንዳሳለፈን ያስታወቁት፣ የክልሉ ምግብ ነክ ሸቀጣ ሸቀጦች በዋናነት ድንበር ተሻግረው ካሉ ጎረቤት ሀገሮች የሚገዙ መሆናቸውን የገለጹት አቶ በሽር ይህም በባንኮች በበቂ ሁኔታ እየቀረበ አይደለም ያሉትን የውጭ ምንዛሬ ክፍተት ለመድፈን በጥቁር ገበያ የዶላር አቅርቦት ላይ ጥገኛ እንደሆነና ለዚህም ባንኮችን ጨምሮ ሌሎች የገንዘብ ዝውውርና ምንዛሬ ተዋናዎች ላይ ቁጥጥር ማድረግን እንዳንድ እርምጃ መወሰዱን የሚናገሩት በዚህም በጥቁር ገበያው በአንድ ሳምንት ከአስር ብር በላይ ጭማሪ ያሳየው የዶላር ምንዛሪ ወደ ቀድሞ ዋጋ መመለስ መጀመሩን አቶ በሽር ተናግረዋል። በሸቀጦች አከፋፋይነት የሚሰሩት አቶ ማህመድ ሱሌማን የተባሉ ጅጅጋ ነዋሪም ይህንኑ አረጋግጠውልናል። አቶ በሽር የገንዘብ ተቋማት ላይ ቁጥጥር ከማድረግ ባሻገር በክልሉ የምግብ ነክ ሸቀጦችን አስመጥጡ የሚያከፋፍል መንግስታዊ ተቋም ማደራጀትን ጨምሮ ሌሎች እርምጃዎችንም እንወስዳለን ብለዋል። ፈደራል ተነገርም የምግብ ነኮች ቀረጥ መሳይ እንዲያደርግ ለህዝቡ ብዙ እሳት ላይ ቀረጥ መሳይ እንድፈቅድላቸው እንድፈቅድልን በዙ ሱን ደግሞ ሁለተኛው ስቴፕ ነው አንዱ ደግሞ የመንግስታዊ የሆነ ድርጅት አቋቁመን እኛ አስገብተን የምፈልገው ምግብ ፍጆታው የምግብ ንኮች ቀስ ብለን አስገብተን ለህዝቡን በቀናሽ ዋጋ እንዲያገኙ ጥናት ተሰርቶ እሱን ደግሞ እንዲሰራ አንዱ ነው። አራተኛው ደግሞ ነጋዴዎቹ እየተገኘ ነጋዴ ስቶር የሚዘጋ ነጋዴ ወይ ሱቅ ላይ የሚዘጋ በአግባብ ማይሰራ በኦቶማቲካሊ እርምጃ እንደምንወስድ በጅጅጋ ከተማ የሸቀጦች አከፋፋይ የሆኑት አቶ መሐመድ ሱሌማን በአንድ ሳምንት ውስጥ በጅጅጋ ከተማ የታየው ድንገተኛ የዋጋ ንረት የተጋነነ ነው የሚል እምነት አላቸው። በዛሬና ከሳምንት በፊት በነበረው የጅጅጋ ገበያ መካከል ያለውን የዋጋ ልዩነት እንዲያነጻጽሩታል። ሀምሳ ኪሎ ስኳር ዲስትሪቢተሮች በአንድ ሺ ሰባ መቶ ነበር የሚያካፍሉት ትልይ በአሁን ጊዜ ሁለት ሺ ሁለት መቶ ኤሪያ ገብተዋል። በዱቄት በኩልም እንደዛው የስድስት መቶ ብር ፍረንስ አለው ከመጀመሪያው በሀምሳ ኪሎ ማለት ነው ፓስታ ደግሞ እጥፍ ነው የደመረው፣ ደብል ሆነዋል። መጀመሪያ አራት መቶ ሰማንያ አምስት መቶ ሲሸጥ ነበረው የካርቶኑ ከረንትሊ የተሸጣ ያለው ዋጋ እስከ ሰባትም እስከ ሰባት ሃያም ይሸጣል። ደስሊ አሁን እኔ እየናገርኩ ያለው አካፋፋዮች የሚሰጡበት ማለት ነው። በዘይት እንውሰድ። አሁን ሰንፍላውር ዘይት በጣም ነው የጨምረው፣ የአምስት ሊትሮ ማለት ነው። ዛሬ የተሸጣ ያለው ዋጋ ሰባት መቶ እስከ ስድስት መቶ ዘጠናም ይሸጣል። ዘይት ኖርማል ዘይት ብንወስድ ሰንፍላወር ያልሆነ ደግሞ እስከ ስድስት መቶ እስከ ስድስት መቶ ሀያም ይብጭጥ ነው ያለው። እሱም የመቶ ሀምሳ ብር ዲፍረንስ አሳይተዋል። በሰንፍላወሩ ደግሞ እስከ ሁለት መቶ ብር ዲፍረንስ አሳይተዋል። የንግድና ኢንዱስትሪ ቢሮ ኃላፊው አቶ በሽር ሻፊ ለድንገተኛ ጭማሪ ዋና መንስኤ አድርገው የሚያቀርቡት የጥቁር ገበያ ዶላር ላይ ድንገተኛ ጭማሪ መከሰቱ ነው። ባለፈው ሳምንት በድንበር ከተማ ቶጎጫሌ በጥቁር ገበያ የዶላር ዋጋ እስከ 12 ብር ጭማሪ የነበረ ሲሆን ለጭማሪው መንስኤም የጥፋት ኃይል ያሏቸው ሰዎች ሆን ብለው ሕዝቡን ሽብርና ስጋት ውስጥ እንዲገባ የሚያደርጋሉ ባልታ በመንዛታቸው እንዲሁም በሕጋዊ መንገድ የውጭ ምንዛሬ ማቅረብ ያለባቸው ባንኮች በበቂ ሁኔታ ባለማቅረባቸው ከዚህ በተጨማሪ ከተለያዩ የሀገሪቱ አካባቢዎች መጥተው የባንክ ደብተር እያወጡ ብር ለማሸሽ የሚሞክሩ ሰዎች በመበራከታቸው ነው ብለዋል። በዚህ ረገድ ከባንኮችና የሚመለከታቸው አካላት ጋር ምክክል መደረጉን ገልጸውልናል። ይህንን ተከትሎም በትላንትናው እለት በጥቁር ገበያው የዶላር ምንዛሪ አስር ብር ገደማ ቅናሽ እንደታየበት ሪፖርት እንደደረሳቸው ነው አቶ በሽር ለቪዮ የገለጹት። ለፌዴራል መንግስት የምግብ ነክ ሸቀጦች ላይ የተጣለው ቀረጥ እንዲነሳ ጥያቄ ቀርቦ ምላሽ የተጠበቀ ሲሆን የክልሉ ንግድ ማህበረሰብም ሸቀጦችን ሳያከማች በተመጣጣኝ ዋጋ መሸጥ እንዲጀምር ቁጥጥር መደረግ ጀምሯል ብለዋል። በተጨማሪ መፍትሄነት የተወሰደው የምግብ ነክ ሸቀጦችን የሚያስመጣ መንግስታዊ ተቋም ማቋቋምን በተመለከተ ግን በድሬዳዋ ዩኒቨርስቲ የኢኮኖሚክስ ትምህርት ክፍል መምህር የሆኑት አቶ አባቴ ነጌቴ የተለየ ሀሳብ ነው ያላቸው። እነዚህ በጣም አስፈላጊ የሚባሉ ነሰሲቲቭ ጉድ የሚባሉ ፕሮዳክቶችን መንግስት ራሱ ማከፋፈል ይጀምራል። ለምሳሌ ዘይት እና ስኳር፣ እንደዚህ ቤዚክ የሆኑ ነገሮችን እሱ ማለት ለሀገሪቱ ትልቅ ጠንቅ ነው። ምንድን ነው፣ በታችኛው የማህበረሰብ ክፍል የሚያስረክቡት ሰዎች ምን ያክል ታማኝ ናቸው? እነሱ ሲምፕሊ በአስራ አምስት ብር የመጣ ስኳር ከሆነ ለአንድ ለአምስት ሰው ለሚፈልጉት ሰው ይሰጣሉ። የተቀረው ምን ያደርጋሉ? እነሱ ካዝናቸው ያስቀምጡና ሌላ ነው የሚቸረችሩት። ስለዚህ ይሄ ራሱ አንድ የኑሮ ውድነትን የሚያበረታታ ነገር ነው። ሰው እዚህ ጋር ምንድን ነው የሚያመርቱ ድርጅቶችን አምጥቶ እነሱን ኮምፒት እንዲያደርጉ ማድረግ የተሻለ ነው እንጂ ስኳርና ዘይትን መንግስት ኮንትሮል አድርጎ ምንም አይነት ማክሮ ኢኮኖሚውን ኢኮኖሚውን ይቀይራል ተብሎ አይታስብም። የዋጋ ንረቱን ለመከላከል በሀረሪ ክልልም በክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የሚመራ ቁጥጥር አድራጊ ኮሚቴ መቋቋሙን ከክልሉ መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። በክልሉ የሚታየው ዋጋ ንረት ዝቅተኛ የኑሮ ደረጃ ላይ ያሉትን ነዋሪዎች ሕይወት እየፈተነ መሆኑን የገለጸው የክልሉ መንግስት ኮሚኒኬሽን አላስፈላጊ ዋጋ በሚጨምሩ ላይ ቁጥጥር ማድረግን እንደ ዋነኛ መፍትሄ አስቀምጧል። አሁን ላይ እየተከሰተ ያለውን የዋጋ ንረት ለመከላከል ህብረተሰቡ አሉባልታዎችን ችላ እንዲል ነው የሶማሌ ክልሉ የንግድና ኢንዱስትሪ ቢሮ ኃላፊ አቶ በሽር የሚመክሩት። ይህንን እንደ ጊዜያዊ መፍትሄ የሚያዩት የምጣኔ ሀብት ባለሙያው አቶ አባቴ ነጌቴ ግን የዋጋ ንረት ዋና መንስኤ የምርታማነት ማነስና ስራ አጥነት፣ መፍትሄውም እነኝን ችግሮች መቅረፍ ነው ይላሉ። አቶ አባቴ ነህ አሁን በሰሜን ኢትዮጵያ ያለው ጦርነትም የሀገሪቱን ውስን የውጭ ምንዛሬ ለጦር መሳሪያ ግዢ እንዲውልና አምራቹ ኃይልም በጦርነት እንዲሳተፍ ስለሚያደርግ ጦርነቱን ቶሎ ማጠናቀቅ አስፈላጊ ነው ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ይህ ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ፣ እያስተናገድኳችሁ ያለሁት ጽዮን ግርማ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንለፍ። ዓለም አቀፍ የተራዶ ድርጅት ኢትዮጵያ ውስጥ ያለውን ሰብአዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ። በድርጅቱ እየተስተዋሉ ያሉት ነው ያሉት አድሏዊነት ችግሮችን ከማባባስ ያለፈ ኢትዮጵያን ከገባችበት ፈተና የሚታደጋት አይደለም ብለዋል ምሁራኑ። መስፍን አራጌ ዝርዝራለው በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አለሙ አራጌና በወሎ ዩኒቨርሲቲ የህግ ትምህርት ክፍል ባልደረባው ደጀኔ ማነ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ላለፉት ሶስት አመታት ኢትዮጵያ ውስጥ አፋጣኝ ድጋፍና ትኩረት የሚያስፈልጋቸው ሰብአዊ ቀውሶች ተፈጥረዋል ይላሉ። በተከታታይ በዚህ ሶስት አመት ውስጥ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የተካሄዱ የሰብአዊ ቀውሶችን፣ የሰብአዊ መብት ጥሰቶችን ማየት እንችላለን። በጣም ብዙ የውስጥ ተፈናቃዮች ያሉበት ብዙ ሰብአዊ መብት ቀውሶች የተከናወኑበት አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት ቁጥራቸው እንኳን በስርዓት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ ሶስት አመት ውስጥ እንደተመለከትን ግልጽ ነው። ብዙ እየተጠየቀ ያለው ትግራይ ክልሉ ስላለው የሰብአዊ ቀውስ ነው። አሁን ግን ህወሀት እያደረገ ባለው ጦርነት እና መስፋፋት አንድ ዞን ሊሆን የሚችል ህዝብ ተፈናቅሏል። በዚህ ጦርነት ምክንያት አማራ ክልል ውስጥ ፋርም ላይ አለ። ስለዚህ እነዚህ የተፈናቀሉ ሰዎች አባ እርዳታ እንደሚያስፈልጋቸው ሰዎች እዚህም ጋር ያስፈልጋል። እዚህ ጋር ለመፈናቀሉ ምክንያት የሆኑት የህወሀት ኃይል በሚያደርገው መስፋፋት በሚያደርገው ጦርነት ምክንያት ነው ብሎ በሚዲያዎች በኩልም እንደገና በእነዚህ የዓለም አቀፍ ተቋማት በኩልም አስፈላጊውን ትኩረት ሊሰጥ ይገባል። አሁንም ቢሆን በየትኛውም የአገሪቱ አካባቢ ኢቨን ለጄኔራል ጻድቃን ከፈተን ባሉት ጥቃት እንኳን ብዙ ዜጎች በአፋርና በአማራ ክልል አካባቢ ልቅቃያቸውን ለቀው ተሰደው አስቸኳይ የምግብ እርዳታ የሚሹ ቢሆንም እውነታው ግን ያሉበትን ሁኔታ እውቅና እንኳን አልሰጡም። ብዙ የተራዶ ድርጅቶች በተለይ አሁን ለትግራይ ክልል እየተንቀሳቀሱ ያሉትን ስናይ በተለምዶ የእንጀራ ልጅና የናት ልጅ የሚባል አይነት እንቅስቃሴ ላይ ያሉት የህወሀት ቃል አቀባይ ጌታቸው ረዳና ጄኔራል ጻድቃን ገብረ ትንሳኤ ከውጭ ሀገራት መገናኛ ብዙኃን ጋር በነበራቸው ቆይታ ፍትሐዊ ተፈጥሯዊ ድንበራችንን የማስመለስና የሰብአዊ እርዳታ መተላለፊያዎች እንዲከፈቱ ጫና ለመፍጠር ሲሉ የገለጹትን ወታደራዊ ጥቃት መሰንዘራቸው መሆናቸው ይታወሳል። እንደ አዲስ በሀገረሸው ወታደራዊ ግጭት በቅርቡ ከራያ ቆቦ፣ ሰቆጣ፣ በርገሌ ና አፋር ፈንቲ ረሱ አካባቢዎች በመቶ ሺዎች የሚገመቱ ነዋሪዎችና አርብቶ አደሮች ተፈናቅለው አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የአካባቢዎቹ አመራሮችም ሆኑ ተፈናቃዮች ለአሜሪካ ድምጽ ሬዲዮ መግለጻቸው ይታወሳል። የተራድኦ ተቋማቱ ከሰብአዊ ድጋፍ ይልቅ ፖለቲካዊ አጀንዳ ያላቸው የሚመስሉ ተግባራትን ከውነዋል የሚል ሚዛን አላቸው። አለሟራጌ አሁን ላይ የምናየው ሰብአዊነት ጉዳይ ሳይሆን የሚያገናኛ የፖለቲካ ፍላጎት ጉዳይ ነው። እያገናኘ ያለው ሰብአዊ እርዳታ ሳይሆን መቀረ እየሄደ ያለው የፖለቲካ ድጋፍ ነው እየሄደ ያለው። ይህን ስል ሰብዓዊ ድጋፍ አይሹም እዛ አካባቢ ያሉ ዜጎች ማለት ሳይሆን፣ ግን ንጽጽሩን ስትመለከተው እና አጠቃላይ ያለውን የፖለቲካ ሁኔታ ስታየው ይበልጡ ትልቁ ነገር የፖለቲካ ድጋፍ ነው የፖለቲካ አሰራር ነው የሚለው ያመዝናል። የተራድኦ ድርጅቶቹ የተዛባ ሚዛን ኢትዮጵያና ኢትዮጵያውያን የተጋረጠባቸውን ችግር የሚፈታ ሳይሆን የሚያባብስ ነው ብለዋል። የወሎ ዩኒቨርሲቲው ደጀኔ ማነው በበኩላቸው በአንድ ሀገር ግዛት ውስጥ ያሉ ህዝቦችን ለአንደኛው ተቆርቋሪ፣ ለአንደኛው ደግሞ ደንታቢስ ሆኖ መቅረብ የኢትዮጵያን ችግር ከማባባስ ውጭ አዎንታዊ የሆነ ነገር ሊኖረው አይችልም። እና ሁሉንም በልኩ ሁሉንም በሚዛኑ ማየት፣ መፈተሽ እና ማስተናገድ እንደገና ዋነኛ ዓላማቸውና ግባቸው መሆን ያለበት ደግሞ በዚህ ጦርነት ሰበብ አደጋ ላይ የወደቁ ዜጎችን የመታደግ ነው መሆን ያለበት። ከዛ ውጭ ያለውም ፖለቲካዊ ጉዳዮችን ለኢትዮጵያውያኖች በመስጠት በሁለቱም ወገን ያሉት በጦርነት ውስጥ ተሳታፊ የሆኑት አካላቶች ጉዳዩን መፍታት በሚችሉት እንዲፈቱ እድል መስጠት፣ የሰብአዊ እርዳታውን ብቻ ላይ ትኩረት አድርጎ ቢሰሩ አሁን ላይ ያለው ችግር የመፈታት እድሉን ከፍ ሊያደርጉት ይችላሉ። የአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩስኤድ ባለፈው ሐሙስ ባወጣው መግለጫ የድርጅቱ ዳይሬክተር ሳማንታ ፓወር የኢትዮጵያ መንግስት በትግራይ ለተከሰተው ረሃብ ሰብአዊ ድጋፍ ያለምንም እንከን በሙሉ እንዲዳረስ ግፊት ያሳድራሉ ሲል አስነብቦ ነበር፣ ምንም እንኳን ግፊት ስለተባለው ጉዳይ በዝርዝር ባይጠቀስም። ከሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እስከ ኢትዮጵያ ውጭ ጉዳይ ሚኒስትር ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽነሩም ትኩካሳ በምዕራብ ትግራይ ክልል በኩል የሰብአዊ እርዳታ መተላለፊያ እንዲከፈት በሚል በምዕራባውያኑ ዘንድ የሚደረግ ማንኛውም ግፊት ተቀባይነት የለውም ሲሉ ገልጸዋል። ባለስልጣናቱ መግለጫ መልእክት በኢትዮጵያ መንግስት ላይ ምን ያህል ያልተገባ ተጽዕኖ እየተደረገ መሆኑን ሲሉ ይከራከራሉ። የፖለቲካና ዓለም አቀፍ ግንኙነት መሆኑ የተለያዩ መንግስት ባለስልጣናት ይሄንን ማለታቸው ያሉበትን ባለስልጣናቱ የገቡበትን አጣብቂኝ ራዲኦ ድርጅቱን በሚያንቀሳቅሱ ትልልቅ ሀገራት ትልቅ ጫና ውስጥ እንደወደቁ አጠቃላይ መንግስት ምን ያክል ጫና ውስጥ እንደከተቱት የሚያሳይ ነው ብዬ ነው ማምነው። እንዲህ አይነት የኮሪደር ይከፈት አይከፈት፣ ይሄ ጉዳይ የኢትዮጵያ መንግስት የመንግስት ጉዳይ ነው። የኢትዮጵያ የሀገረ መንግስት የሉዓላዊነት ሉዓላዊነት ስንል አንድ ሀገር በውጭ ግንኙነቱ ከጎረቤትም ሆነ ከአጠቃላይ ባለም አቀፍ ግንኙነቱ ከየትኛውም የውጭ ሀይል ነጻ ሆኖ የሀገሩን ጉዳይ የመወሰን መብት አለው። ሌላኛውም ከጎረቤት ሀገራት የሚያዋስኑ ድንበሮችን በስርዓት የማስተዳደር መብት አለው ነው። በሌላ በኩል ተራዶ አቅራቢ ድርጅቶች ጦርነት የገጠሙ ሁለት አካላት እያሉ አንዱን ብቻ ተጠያቂ ማድረግ ተገቢነት የለውም ይላል ይላሉ የህግ ምሁሩ። በተለይ የትግራይ ክልል መንግስት የተለያዩ ምክንያቶችን በማስቀመጥ ወጥቻለሁ ብለዋል። ስለዚህ ወጥቻለሁ ካለ በዛ አካባቢ ላይ ቁጥጥር ያለው የትግራይ ሀይል ወይም ደግሞ ህወሓት ነው ማለት ነው። ስለዚህ ያ ሀይልም ደግሞ እርዳታዎቹ ማለፋቸውን ወይም ደግሞ የማለፊያ ኮሪደር መኖር አለመኖሩን ሳይሆን አልፈው ለሰዎቹ እንዲደርሱ የማድረግ ኃላፊነትም ወይም ደግሞ ያንን ያም እንዳያስተጓጉል ኃላፊነት እንዲወስድ የማድረግ ስራዎች ይጠበቁበታል። አንደኛው ወገን ብቻም አይደለም። በአጠቃላይ በተኩስ ውስጥ ወይም በጦርነት ውስጥ ያሉ አካላት ቶች የዘጉት ነገር ካለ እንዲከፍቱ፣ የሰብአዊ እርዳታ የሚያጓጉዙ የሚያደርሱ አካላት ጥቃት እንዳይደርሱባቸው ጥበቃ የማድረግ እነሱን ነገሮች ግፊት ሊያደርጉ ይችላሉ። ያን ሲያደርጉ ግን ግዴታ የሆነ ኮሪደር ብቻ በዚህኛው ካልሆነ እርዳታው አይደርስም የሚል ነገር መሆን የለበትም። ምሁራኑ የተራድኦ ድርጅቶቹ የኢትዮጵያ ነባራዊ ሁኔታ በሚዛናዊነት እንዲለኩም አሳስበዋል። አንደኛውን አጥም አጠቃላይ የኢትዮጵያ ነባራዊ ሁኔታ ሚዛን ላይ አስቀምጦ የኢትዮጵያን ችግር በመሰረታዊነት ለመፍታት የሚያስችሉ ጉዳዮችን ማምጣት አሁን ያለውን ቀውስ አሁን ያለውን ጦርነት እንዳይባባሱ ሊያደርጉ የሚችሉ ነገሮችን መከተል ተገቢ ነው የሚሆነው። በሱዳን የቀናት ቆይታ ያደረጉት የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤ ዳይሬክተር ሳማንታ ፓወር ቀጣይ ጉብኝታቸውን በኢትዮጵያ ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ወደ ተከታዩ ዘገባ እንውሰዳችሁ። በሰሜን ኢትዮጵያ እየተካሄደ ያለው ጦርነት እየሰፋና እየተባባሰ መምጣቱ እጅግ አሳሳቢ መሆኑን የዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አማካሪ የሆኑት አሊ ቨርጂ ለአሜሪካ ድምጽ ተናግረዋል። ዘጋቢያችን ቺነዱ ኦርፎር ከቨርጂ ጋር ያደረገውን ቆይታ ስምንሽ የቆየ ታቀርበዋለች የዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አማካሪ የሆኑት አሊ ቨርጂ ከአሜሪካ ድም ዘጋቢ ቺነዱ ኦፈር ጋር ባደረጉት ቆይታ በሰሜን ኢትዮጵያ በአንድ አቅጣጫ ይደረግ የነበረው ጦርነት አሁን በሁለት ቦታ መከፈሉን ገልጸዋል። አንደኛው የጦርነቱ ቦታ ከአማራ ክልል ጋርና ወደ ሱዳን በሚወስደው ምዕራብና ደቡብ ትግራይ ላይ ሲሆን ሁለተኛው ና አዲስ የተጀመረው ደግሞ ትግራይና አፋር ክልሎች መሀል ወደ ጅቡቲ በሚወስደው አቅጣጫ መሆኑን አማካሪው አብራርተዋል። ከቁጥጥር ውጭ ነው ማለት አልችልም፣ ግን በእርግጠኝነት እየተስፋፋ ነው። ለዚህ ምክንያቱ ደግሞ እዚህ ላይ ተንታኙ የትግራይ ነጻ አውጪ ግንባርና የትግራይ መከላከያ ሰራዊት ሲል የጠሩት የኢትዮጵያ መንግስት ህገወጡ የህወሓት ቡድን እያለ የሚጠራው ታጣቂ ኃይል ለማሳካት የሚፈልጉት ወታደራዊ አላማ ያላቸው በመሆኑ ነው። ያንን ደግሞ ግልጽ አድርገዋል። በአማራ ክልልና በሌሎች ክልሎች የሚደገፈው የፌዴራል መንግስቱ ሰራዊቶች ደግሞ ለዚያ ምላሽ እየሰጡ ነው። ስለዚህ በአሁኑ ሰዓት ከቁጥጥር ውጭ ባይወጣም እየሰፋ ይገኛል። ቨርጂ አክለው በኢትዮጵያ ዙሪያ የሚገኙ የጎረቤት ሀገራት ላይም ጦርነቱ ተጽዕኖ እንደሚያሳድርባቸው አብራርተዋል። የኤርትራ ሰራዊት ግጭቱ ከተቀሰቀሰ ጊዜ አንስቶ ተሳትፎ ነበረው። አሁን ጦርነቱ የበለጠ ወደ ምዕራቡ አቅጣጫ በሄደ መጠን ሱዳንን ጨምሮ ወደ ምዕራብ በኩል የሚያዋስኑ ጎረቤት ሀገራትን ያሳስባል። በእርግጥ በስተ ምስራቅ ሁኔታው ትንሽ ለየት ይላል። ምክንያቱም ጅቡቲና ሶማሊያ በዚህ ጦርነት ውስጥ ሊገባ የሚችል ያንን ያክል ሰራዊት የላቸውም። ያም ሆኖ ግን ሊሳቡ የሚችሉበት ሁኔታ ግን አለ። ቺነዱ ኦፈር የተባበሩት መንግስታት ድርጅት በአካባቢው በሚገኙ ስደተኞች ላይ እየደረሰ ያለው ሁኔታ እጅግ መጥፎ መሆኑን ገልጾ ያወጣውን ሪፖርት በመጥቀስ ቨርጂ በዛ በኩል ያላቸውን መረጃ ጠይቋቸዋል። ቨርጂ ሲመልሱ በእርግጥ ሁኔታው እጅግ እየከፋ መሆኑን ገልፀው በዚህ ተጎጂዎቹ ግን ስደተኞቹ ብቻ ለመሆናቸውን አስረድተዋል። በትግራይ ክልል ውስጥ የሚገኙ ሰዎች ሁሉ በችግር ላይ ናቸው። በጣም ብዙ የሀገር ውስጥ ተፈናቃዮች አሉ። ምናልባትም ድንበር አልተሻገሩ ይሆናል። ነገር ግን ከፍተኛ እርዳታ ይፈልጋሉ። የዓለም ምግብ መርሃ ግብር እንዳስታውቀው በቂ የምግብ እርዳታ ወደ ክልሉ ለማስገባት ተቸግረዋል። በሚሊዮን የሚቆጠሩ ሰዎችን ይረዱበት የነበረውን ክምችትም እየጨረሱ ነው። ስለዚህ ሁኔታው እጅግ እየተባባሰ ነው። ቨርጅ አክለው በሁለቱም ወገኖች በኩል ግጭቱን ለማስቆም ያለው ፍላጎት አናሳ መሆን አሳሳቢ መሆኑን ገልጸው ውሎ አድሮ ግን መፍትሄው ፖለቲካዊ እንጂ ወታደራዊ ሊሆን ስለማይችል ሁለቱም ወገኖች ለመነጋገር ፈቃደኛ ከሆኑ ግጭቱን ማስቆም የሚቻልበት ሁኔታ እንዳለ ጠቁመዋል። ቺነዱ ኦፈር ላደረሰን ዘገባ፣ ስመኝሽ የቆየ ዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። አድማጮች ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የማክሰኞ ምሽት ዝግጅታችንን ልናጠናቀቅ ጥቂት ደቂቃዎች ይቀሩናል። ዝግጅቶቻችንን ከራዲዮ በተጨማሪ በየዕለቱ በዌብ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማዳመጥ ትችላላችሁ። አት ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችንን ጎብኘት ብታደርጉም ዝግጅቶቻችንን በቀጥታ በዚያ ታገኛላችሁ። በተጨማሪም ያለፏችሁን ፕሮግራሞች በፈርጅ በፈርጁ ከፌስቡክ ገጻችን መከታተል ትችላላችሁ። አስተያየት ካላችሁም በዚያው ላይ አስፍሩልን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞሪ ላይ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በአህዱ ራዲዮ 943 ላይ እንገኛለን። አስተያየቶቻችንና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመጠቀም በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። በኢሜል አድራሻችን ለምትጠቀሙ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አስተያየቶቻችሁና ጥቆማችሁን አድርሶን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በተጨማሪም በስልክና በኢሜይል ተጨማሪ ሀሽታግ አማሪክ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን። ፕሮግራሙን በማቀናበር ንጉሱ ታምሬ አብሮን ነበረ። በመስተንግዶ ደግሞ ጽዮን ግርማ አብሬያችሁ ቆይቻለሁ። አብራችሁ ስለ ቆያችሁ እናመሰግናለን። በኤፍሬም ታምሩ ተከታዩ ዜማ እንሰናበታችኋለን። በእኛ በኩል ሰላም፣ በደህና ደሩ።